በድሬዳዋ ከተማ የሚገኙ የትግራይ ክልል ተወላጆች በትግራይ ክልል ጊዜያዊ አስተዳደር ማዕከላዊ ኮሚቴ አባላትና ከድሬዳዋ ብልጽግና ፓርቲ ጋር ተወያዩ። በውይይታቸው በድሬዳዋ ያጋጠሟቸውን ችግሮችና በትግራይ ክልል ዙሪያ ያላቸውን ጥያቄዎች አንስተው ውይይት ተካሂዷል አዲስ ቸኮል ውይይቱን ተከታትሎታል የድሬዳዋ አስተዳደር ብልጽግና ፓርቲ ጽህፈት ቤት ማዘጋጀው ና የከተማ ነዋሪ የሆኑ የትግራይ ተወላጆች በተሳተፉበት የውይይት መድረክ ላይ የትግራይ ክልል ጊዜያዊ አስተዳደርን በመወከል የትምህርት ሚኒስትር ዴኤታ እና የትግራይ ጊዜያዊ አስተዳደር ማዕከላዊ ኮሚቴ አባል ወይዘሮ ሁሪያሊ እንዲሁም የአዲስ አበባ አስተዳደር ኢንዱስትሪ ቢሮ ኃላፊና ና የትግራይ ጊዜያዊ አስተዳደር ማዕከላዊ ኮሚቴ አባል አቶ ሙሉቀን ሀብቶ የውይይት መነሻ አቅርበዋል በመነሻውም የህግ ማስከበር እርምጃ እንዲወሰድ በንስ የሆኑ ጉዳዮችና ከቀናት በፊት በትግራይ ክልል ልዩ ልዩ አካባቢዎች በመዘዋወር በአካል የተመለከቷቸውን ጉዳዮች ጭምር አቅርበው ውይይት ተካሂዶባቸዋል የድሬዳዋ ነዋሪ ሆኖ የትግራይ ተወላጆችም ያሏቸውን ጥያቄዎችና እያጋጠሟቸው ያሉ ችግሮችን አንስተዋል። አንዳንድ ተሰብሳቢዎች በድሬዳዋ ኑሯቸው ያጋጠሟቸው ችግሮች ላይ አተኩረዋል። እዚህ ጋር እንዳነሳው ነገር ነው። እኔም አንድ ሶስት ቀን ይሆነኛል ከእስር እንደተፈታው ሌላ አንድ የተፈታ ከኔ ጋር የነበረ ልጅ በዛ በኩል ሲገባቸው የዚህ ግማሽ የሚሆን ሕዝብ እስር ቤት አለ። በእውነት ከሆነ ለምን ተደረገ አልልም። ተወሎ ተጣርቶ ግን እኔ ወደ አርባ ዓመት ነው መኖረው እዚህ ሀገር ከኔም በላይ የኖሩ ሰዎች አሉ። ለምን ተጠየቀ ለምን ተጠረጠረ አይባል ግን ማን ይጠረጠር ማን ያሰጋል አያሰጋም ማየት ተደርጎ ጉዳያቸው ሁሉ ተጣርቶ ወደ ስራቸው የመመለሱ ጉዳይ በጣም ተጎቷል። አሁን እስር ቤት ያሉ ሰዎች አሉ። የመለየት ስራው በጣም ይጓተታል። ቡካችን ታሽገዋል፣ ምናችን ታሽገዋል። መንቀሳቀስ አልቻልንም። እ አንድ ሀሳብ የሚያቀርበው ኢህአዴግ ወይም እንትን ትቤልሄብ ሀያ ሰባት ዓመት ሲገዛ እኛም ጥተነዋል ከጫካ አይደለም ግን እኛ በሞት 12 ብር ጡረታ አያወጣን ግን እኛ ተጠቃማ አይደለንም። ቢሆንም ግን ይሄ ህዝብ ጠፍቶት አይደለም፣ መንግስትና ህዝብ ጠፍቶት አይደለም። ትግርኛ ተናጋሪ ለማንበርከት ነው እንጂ ፍጹማው ነገር እኛና መንግስት ተገናኝተን አይደለም። ምንም አያገናኝንም። አንድ ጥበቃ አባል የሰው በር የሚጠብቅ እንዴት ታግዳሃል? እንትና ሁን የቲቤንፍ መከላከያ ስላበቃ እንዴት ታግዳሃል ተብሎ እንዴት ይታገዳል? በሌላ በኩል የትግራይ ክልል የሚመለከቱት ጥያቄዎችም የጠየቁ ነበሩ። የመቀሌን ሁኔታ ምን ላይ እንዳለ እየነገረን ነበር። አሁን ግን አጎራባች ላይ ያሉ አካባቢዎች ላይ ማህበራዊ ሚዲያም ይሁን በተለያዩ ሚዲያዎች ላይ የተዛባ ኢንፎርሜሽኖች አሉ፣ እና እነዚህ በመንግስቱ ቁጥጥር ስር ያሉ አጎራባች ላይ ያሉ ኤሪያዎች ላይ እዚህ አስተዳዳሪ መንግስቱ መሬት ላይ ያለው ሀቅ ምን እንደሚመስል እንዲነግረን እንፈልጋለን። ቤቶች ማግቢዎች ሲፈርስ የእከሌ ይሁን የእከሌ፣ ማን አፈረሰው? ሽረ እንዳስላሴ አካባቢ የፈረሰ ቤት ማን ያፈረሰው? የሻእቢያ መንግስት ለምን ገባ? የሻእቢያ መከላከያ ሰራዊት ለምን ገባ? እዛ ሽረ እንዳ ስላሴ እንዴት ገባ? ዘላንበሳ ለምን ገባ? ይሄ እውነታዊ ለመንግስት እውነት ለእውነት ህዝብ ለእውነት ነው የምንነገር ነገር አለበት። እኛ ከመንግስት እንድንሰለፍ ከሆነ እንዳለፈ ነገር ከተባለ እንዳለፈ ሸፋፈና ይገባ። ከሁሉ በላይ በሰሜን ዙሪያ ላይ የደረሰ ነገር በእውነት ተደጋግሞ ሲነገር ነው ያመንኩትና በጣም እጅግ እጅግ የሰሜን ህዝብና የትግራይ ህዝብ ህዝቡን ያውቀዋል። ምን ያህል ቅርበትና ቤተሰብነት እንደነበረና ቅስም የሚሰብር ነገር ነው። በጣም አዝናለ። እሱ ነገር ከዛ አልፎ ያው መንግስት እያደረገው ያለ በአካባቢ ያለው እንቅስቃሴ፣ ውጊያ፣ ሰላማዊ ህዝብ ላይ ትላንትና መቀሌ ስልክ በጀመረ ጊዜ የምናውቃቸው ሰዎችን በሰላም አግኝተናል። ምንም አይነት ችግር እንዳልነበረ ከመብራትና ከተለያዩ ነገሮች በስተቀር የሰው ይወጥሩ እንደሆነ ምን ያህል ጥንቃቄ እንዳለ የሚያኮራ ነገር ነው። በጣም ተስፋ አለን። ደስ ብሎኛል። ሱ ነገር የድሬዳዋ አስተዳደር የብልጽግና ጽህፈት ቤት ኃላፊ አቶ መብራቴ የገብረየስ በድሬዳዋ በግ ተጠርጥረው ከተያዙ የትግራይ ተወላጆች መካከል አብዛኞቹ እየተመረመሩ እየተለቀቁ መሆናቸውን እና በአሁኑ ሰዓት በአስተዳደር ደረጃ በህግ ቁጥጥር ስር ያሉት ሀያ ሶስት ብቻ ናቸው ብለዋል። እኔ ሪፖርት አለኝ አሁን በዚህ ሰዓት ሀያ ሶስት ሰው ብቻ ነበር ሀያ ሶስት ሰው አሁን በዚህ ሰዓት ልክ በብዙ መቶ ሰው ስር ቤት እንዳለን የሚነሳ ነገር ማለት ነው ትልቁ በሌላውም በማዕከልም አይታችሁ እንደሆነ ይሄ ጥሩታም የተገለለ ሰው በመንግስት ከፍተኛ አማራጭ ውስጥ ያለ የነበረ ሰው እኮ ነው። በመንግስት ላይ ጦር ያነሳው የመንግስት ጀነራሎች ናቸው እኮ። አገሪ ብሎ መንግስት ኃላፊነት የሰጣቸውን አካላት ናቸው እኮ ጦር ያነሳው። ይህ ነገሮች መፍትሄ ያገኙ ስለሆነ ምናልባት ይሄ ፈጣን የሆነ የትግራይ ልማት ማህበር የድሬዳዋ ቅርንጫፍ የተወሰደው የማህበሩ የድሬዳዋ ቅርንጫፍ ሊቀመንበር በ11 ክሶች ስለሚፈለጉ ና በርካታ የጥፋት መሳሪያዎች ስለተያዙባቸውን ብለዋል። ለህብረተሰቡ አብሮነት ና ደህንነት ሲባል የተያዙ ነገሮች ሁሉ ለህዝብ ይፋ ለመሆናቸውን አቶ መብራት ተናግረዋል። የህዝብ መፈናቀልን በተመለከተም እንኳን ጦርነት ተከስቶ በኦሮምና ሶማሌ ግጭት እንኳ በመቶ ሺህ የሚቆጠሩ ሰዎች መፈናቀላቸውን አስታውሰዋል። የትምህርት ሚኒስቴር ዴኤታ ና የትግራይ ጊዜያዊ አስተዳደር ማዕከላዊ ኮሚቴ አባል ወይዘሮ ሁሪ አሊ የድንበር ይገባኛል ጥያቄውንና እየተፈጸመ ነው ያሉትን ዘርፊያ በተመለከተ ከተከፈ ለተነሱ ጥያቄዎች ምላሽ ሰጥተዋል። በአጎራባች አካባቢ ላይ ራፍ ላይ የተፈጠሩ ያሉት የክልል የርስ የማስመለስ የሚሉት ነገሮች ይሄ ለኔ ከጁንታው ተጠቂነት አልወጡም ማለት ነው። እንግ አሁን እኮ ህግና አስከብር ነው እያለን ያለ ነው ህግና ህግ ተከትለን ል ያ ማድረግ ካልቻለን ግን አሁን ተጠቂነ ነው ማለት አሁን ጣና አሁን ጥያቄዎች ካሉ ህግ ይመልሳቸዋል ማለት ነው። ስለዚህ ይሄ ምንም ሊያሳስበን አይገባም። በህጉ መሰረት መልሰዎች ይሰጣሉ ማለት ነው። እንግዲህ ግርግር ለሌባ ያመቻል ይባላል። ስለዚህ እንደዚህ አይነት መጥፎ ነገሮች ሲፈጠሩ ዘረፋዎች ትግራይ ሲጠብቅ ነበረ የሰነ እስ ተጠቅጠዋል ህግን ለማስከበር

ማን ዘረፈው ሲባል ወይ ኤርትራዊ ወይ ይሆን ነገር ነው ማለት መዛኝ ችግሮች አይኖሩ ሊኖሩ ይችላሉ። ክፍተቶች እስጋር ልበፍ ከየትኛውም ጽንፍ የሚመጣ ሰው ያንን ክፍተት ተጠቅሞ ህዝብን የማጥቃት ሁኔታዎች ሊኖሩ ይችላሉ። ነገር ግን አንዳንድ ጊዜ ጽንፈኛው የኢትዮጵያ ዩኒፎርም በላት በማስለበት የኤርትራ ዩኒፎርም በላት በማስለበት ሌሎች ችግሮች የሚበት ማለት ነው። አቶ ሙልጌታ በሽሬ ከተማው ሆቴሎችና ህንፃዎች ላይ የጦር መሳሪያ በመጥበድ ሆቴሎች ጥቃት እንዲፈጸምባቸው ያደረገው የህወሓት ቡድን ነው ሲሉ ከሰዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።